የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችው የምሽቱ ፕሮግራማችንን እናስተዋውቃችው። በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ ለተገደሉ ሰዎች ተጠያቂዎችን የሚለይ ግልጽ ምርመራ እንደሚያስፈልግ በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታወቀ። we have an ongoing discussion on a range of issues, uh, and that includes uh, democratic progress. And part of that is በተለያዩ ጉዳዮች ላይ ከኢትዮጵያ መንግሥት ጋር የሚካሄደው የቀጠለ ውይይት አለ። ያ ደግሞ ዴሞክራሲያዊ ሂደትን ያካትታል። ከእነዚህ አንዱ ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግሥትም እንዲደመጡ ማበረታታት ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ፓርኔት ለቪኦኤ የሰጡትን ማብራሪያ ይዘናል። በተከታዩ ዘገባችን ደግሞ ድምፃዊ ጸሐየ ዮሐንስ ያዜመውን ሰብሰም አርጌኝ የተሰኘውን ነባር ዜማ ታስታውሳላችሁ በአዲስ ቅንብር በዜማም በሌሎችም ኢትዮጵያውያን ነባር ዜማዎችን እንደዚሁ በአዲስ ቅንብር በመስራትና በመድረክ በመጫወት በእስራኤልና በአውሮፓ ከፍተኛ ተወዳጅነትን አትርፏል። እንግዳችን፣ አላወኩም። ስለ ኢትዮጵያ ስለ ኢትዮጵያ ሂስቶሪ መኮራት አልቻልኩም እና ዛሬ አሁን ሲገባኝ ዛሬ አውቃለሁ። ስር የሌለው ዛፍ ጥሎ ብሎ ይወድቃል። የሙዚቃ ደራሲ አቀናባሪና ድምፃዊ ጊሊ ያሎ በጋቢናችን ዛሬ ይሳፈራል። ያለፈውን አመት የኢትዮጵያ የምጣኔ ሀብት እድገት መለኪያዎች በተለይ የእናንተን ኪስ የሚመለከቱት ላይ ዛሬ እናተኩራለን። ጭማሪ ማለካልን የእስከዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጅናል ወይም አነስ ያለ የኤክስፖርት ጭማሪ ነው ማምጣቶች አሉ የምጣኔ ሀብት አማካሪ ጌታቸው ተክለ ማርያምን ነበረ ያደመጥነው። ሙሉ ዘገባውን ይዘናል። ጊዜ ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በኦሮሚያ ክልል በተለያዩ ከተሞች ተቃውሞዎች መቀጠላቸውን ተቃውሞቹ በተደረገባቸው አካባቢዎች ያሉ አንዳንድ ነዋሪዎች ለአሜሪካ ድምፅ ሬዲዮ ገለጹ። በሙከ ጡሪ ከተማ ትናንት የአስራ ስድስት አመት ወጣት መገደሉን ወንድሙ ገልጿል። አስክሬኑን አገኛችሁ? የት አገኛችሁት? እዚያ በሞተበት አሀ መሬት ላይ ወድቆ ተቀበራችሁ መቼ ተቀበረ? እዚያም ከጦር ነበር ከተማ ሰላማዊ ሰልፍ ነበር እና እዛ ውስጥ ያለሁት መስሎት እኔም ፈለጋ መታገጠ ደ ነበር ሰላማዊ ሰልፍ ውስጥ ያለህ መስሎት ሄዶ ነው ፈለጋ። አንተ እዛ ነበርክ? ሙከጡሪ ሰሜን ሸዋ የሚገኝ ከተማ ነው። በሰሜን ሸዋ ዞን ገዳም ወረዳ ኗሪ የሆነ ሌላ ምንጭ ደግሞ ጥቅስ በሰላማዊ መንገድ ይካሄድ የነበረ ሰልፍ ላይ ተኩስ ተከፍቶብናል ብሏል። በሌላ በኩል በጅማ ዩኒቨርሲቲ ኢንጂነሪንግና ኮምፒውተር ሳይንስ ተማሪዎች ከጅጅጋ ዩኒቨርሲቲ የወጡ ከአራት ሺህ በላይ ተማሪዎችና መምህራን ቦታ ሊሰጣቸው ይገባል የሚል ጥያቄ ይዘው መውጣታቸውን ተናግረዋል። የኦሮሚያ ክልል ኮሚኒኬሽንስ ጉዳዮች መረጃ ለማግኘት ሞክረን ስልካቸው ስለማይነሳ ለማግኘት ሳንችል ቀርተናል። በሌላ ዜና ባለፈው ቅዳሜ በመቶዎች የተቆጠረ ሰው ያለቀበት የቦምብ ጥቃት የመጀመሪያ ኢላማው የነበረው ሞቃዲሾ የሚገኘው አዲሱ ቱርክ የገነባችው የጦር ሰፈር እንደነበር አንድ ከፍተኛ የሶማሊያ የደህንነት ባለስልጣናት ለቪኦኤ የሶማሊኛ አገልግሎት ገለጹ። ስማቸው እንዳይገለጽ የጠየቁት ባለስልጣን ከጥቃቱ በፊት የደረሱ ሁሉም የስለላ ሪፖርቶች እና ከፍንዳታው በኋላ የተሰባሰቡ መረጃዎች ይህንን ያረጋግጣሉ። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜር ነው። እኔም መስታወት አድርጋው አብረን ካድማስ እንሻገር እንላችኋለን ጋቢና ቪ ። ቪኦኤ ስ ቀዳሚው ዘገባችን ወደ አዲስ አበባ ይሆናል የሚወስደን በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ የተገደሉ ሰዎች ተጠያቂዎችን የሚለይ ግልጽ ምርመራ እንደሚያስፈልግ በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታወቀ። መንግስት ሀሳብን በነጻነት መግለጽ እንዲፈቅድ እናበረታታለን ሲልም መግለጫው አመልክቷል። እስክንድር ፍሬው ተከታዩን ልኳል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ከሰዓት በኋላ ያወጣው መግለጫ በቅርቡ በኦሮሚያ የተለያዩ አካባቢዎች የተካሄዱ የተቃውሞ ሰልፎችንና የደረሱ ጉዳቶችን መነሻ ያደረገ ነው። መግለጫው እነዚህን ሰልፎች በሁለት ከፍሎ ተመልክቷል። ሰልፈኞች በሰላማዊ መንገድ ሀሳባቸውን የገለጹባቸውንና የጸጥታ ኃይሎችም ይህንን እንዲያደርጉ የፈቀዱባቸውን የተለያዩ ክንውኖች ባድናቆት እንመለከታለን ብለዋል። መግለጫው በሌላ በኩል ግን በበርካታ ሰልፎች የተከሰተው ሞትና ብጥብጥ እንዳሳዘነው ጠቁሟል። ለስራ ከአዲስ አበባ ውጭ ካሉበት በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ሀሳብን በሰላማዊ መንገድ መግለጽ መፈቀድ ያለበት መብት መሆኑን አስረድተዋል። የኢትዮጵያ ሕዝቦች ሀሳባቸውን በነጻነት የሚገልጹበት ምህዳር እንዲኖር እናበረታታለን። ሰላማዊ ሰልፎች እንዲካሄዱ የተፈቀዱባቸው አጋጣሚዎች እንደነበሩ እናስታውሳለን። ያ ጥሩ ነገር ነው። መሆንም ያለበት እንደዚህ ነው። ሰዎች ሀሳባቸውን በሰላማዊ መንገድ መግለጽ አለባቸው። ያ ደግሞ መፈቀድ አለበት። ለሰዎች መሞትና ለብጥብጥ ተጠያቂ የሆኑ አካላት መለየት እንዳለባቸው ኤምባሲው አስታውቋል። ለዚህ የሚረዳ ግልጽ ምርመራ መደረግ እንዳለበትም ጠቁሟል። ኤምባሲው በመግለጫው ያንጸባረቃቸውን አቋሞች ለኢትዮጵያ መንግስት ባለስልጣናትም ማሳውቆ እንደሆነ የጠየቅኳቸው ቃል አቀባዩ ኒኮላስ ባርኔት ተከታዩን የመለሱት ስ በተለያዩ ጉዳዮች ላይ ከኢትዮጵያ መንግሥት ጋር የሚካሄደው የቀጠለ ውይይት አለ። ያ ደግሞ ዴሞክራሲያዊ ሂደትን ያካትታል። ከነዚህ አንዱ ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግሥትም እንዲደመጡ ማበረታታት ነው እና ያ የቀጠለ ውይይት ነው የምንነጋገርበትም ጉዳይ ነው። ኢትዮጵያውያን ሁሉ ሀሳባቸውን በሰላማዊ መንገድ መግለጻቸውን እንዲቀጥሉ ባለስልጣናትም ሀሳብን በሰላማዊ ሁኔታ መግለጽን እንዲፈቅዱ እናበረታታለን ሲል ነው ኤምባሲው ጥሪ ያቀረበው። በአጠቃላይም ለኢትዮጵያ ዜጎች አስፈላጊ በሆኑ ጉዳዮች ላይ ገንቢ ሰላማዊና አሳታፊ የሆነ ብሔራዊ ውይይት እንዲኖር እናበረታታለን ብሏል። ትናንት በወቅታዊ ጉዳዮች ላይ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ደንጮ ከመለሷቸው ጥያቄዎች አንዱ እነዚህኑ በኦሮሚያ የተካሄዱ የተቃውሞ ሰልፎችን የተመለከተ ነው። ሀሳብን በነጻነትና በሰላማዊ መንገድ መግለጽ መብት መሆኑን፣ አንዳንዶቹ ሰልፎች ግን ሰላማዊ እንዳልነበሩን ያብራሩት፣ ሰልፎቹን በሁለት በኩል ከፍለን ማለት እንችላለን። አንደኛው በኢትዮጵያ ሶማሌ ከኢትዮጵያ ሶማሌ የተፈናቀሉ የኦሮሞ ተወላጆችን ለመደገፍ ገቢ እናሰባስባለን አይደለም ብሎ የሚወጣል። ገቢውን በመሰብሰብ ደግሞ በተከፈተው አካውንት ሄዶ ገቢ የሚያደርጉ ወጣቶች አሉ። በሌላ በኩል የተቃውሞ ድምፅ ለማሰማት የሚወጣል። እነዚህም በተመለከተ የክልሉ አመራርም እንዳስቀመጠው በአሁኑ ጊዜ ሰላማዊ ሰልፍ ማድረግ ሁላችንን እንደምናውቀው ዲሞክራሲያዊ መብት ነው ነገር ግን ደግሞ ሰላማዊ የሚለውን መረሳት የለበትም። ሰላማዊ ሰልፍ ሁከት ወይ ደግሞ ንብረት ማቃጠልን አያካትትም። በዚህ ውስጥ እየገቡ በሰላማዊ መንገድ ሀሳባቸውን መግለጽም ይሁን ለድጋፊም ይሁን ለተቃውሞ የሚወጡትን አካላት በመቀላቀል የማይወክሉን በንራዎች ይዞ የወጡ ንብረትን እያቃጠሉ በተለይ መኪኖችን እያቃጠሉ ጉዳት የሚያደርሱ አካላት አንደኛ ክልሉንም የማይወክሉ እንደሆነ በክልሉ ኮሚኒኬሽን ቢሮ ኃላፊ በኩል ባለፈው ተገልጿል። አሁን ባለን መረጃም የክልሉ መንግስት እነዚህን እየየተከታተለ እየለየ ማለት ነው። በአንድ በኩል በሰላም ሀሳባቸውን የሚገልጹ መብታቸው ነው። የማንንም መብት ሳይነኩ በሁከት ውስጥ ሳይገቡ ማንኛውም ሰው ህጉ በሚፈቅደው መንገድ ብቻ ማለት ነው በዲሞክራሲያዊ ሥርዓት ሀሳባቸውን የሚገልጹ መብታቸው ነው። ከዛ ውጪ ግን የሌላውን መብት የሚጋፉና ጉዳት የሚያደርሱ መንግስት እንደማያልፋቸው መታወቅ አለበት። በነሱ ውስጥም ገብቶ ሆን ብሎ ማለት ነው ክልሉ እንዳይረጋጋ ለማድረግ የሚደረጉ እንቅስቃሴዎችም ክልሉ ለይቶ እርምጃ እየወሰደ እንደሆነ መታወቅ አለበት። የክልሉ መንግስትና ገዢው ፓርቲ ኦህዴድ የተቃውሞ ሰልፎቹን ተከትሎ በጠፋው የሰው ህይወት ማዘናቸውን መግለጻቸው ይታወሳል። በሰልፎቹ ወቅት ለሰው ህይወት መጥፋትና አካል መጉደል ተጠያቂ የሆኑ አካላት በቁጥጥር ስር መዋላቸውንም የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ ገልጸው ነበር። በቁጥጥር ስር ዋሉ በተባሉት አካላት ማንነት ላይ የተሰጠ ዝርዝር ማብራሪያ ግን የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ተከታዩ ዘገባችን ወደ ኬንያ ይሆናል የሚወስደን። በዚያ በስደት የሚኖሩ የኦሮሞ ማህበረሰብ አባላት የሬቻ በዓልን ለማክበር መከልከላቸውን ገልጸው ጉዳዩ ተገቢ አይደለም ብለዋል። ገልሞ ዳዊት ከናይሮቢ ያደረስን ዘገባ ዝርዝሩን ይዟል። በኬንያ ናይሮቢ የሚኖሩ የኦሮሞ ስደተኞች ማህበረሰብ በኢትዮጵያ መንግስት ግፊት ብዙ ችግር እየደረሰባቸው መሆኑን ተናገሩ። የማህበሩ ጸሐፊ አቶ ፍቃዱ ድርባ በአሁኑ ወቅት በናይሮቢ ማንኛውንም ስብሰባ እንዳናደርግ ተከልክለናል በማለት ለአሜሪካ ድምፅ ተናግረዋል። አቶ ፍቃዱ የኢትዮጵያ መንግስት ከኬንያ ፖሊስ ጋር በመሆን ነው በስደተኛው ላይ ጫና እየፈጸመ ያለው ይላሉ። ይሮ ገራገራ ሞቱማ ን ኢትዮጵያ እንዳሎተ ፖሊሲ ከና ወ ወልትኘን ጀቱ ካ አዋሳ ኮሚኒቲ ኦሮሞ ናይሮቢት ኢጃረምኔ ገልሞፍኔ ብዙ ጊዜ የኢትዮጵያ መንግስት ከጸጥታ ኃይሎች ጋር አንድ ላይ ሆኖ ነው የሚሰራው። እኛም በማህበር ተመዝግበን ህጋዊ ሆነን የሆንን ማህበር ነን። እኛ እንግዲህ ህጋዊ ሆነን እያልን በኢትዮጵያ መንግስት በናይሮቢ ውስጥ ባሉ የፖሊስ ኃይል በኩል ስብሰባ እንዳናደርግ የህዝብ ተወካይ እንዳንመርጥ ጫና እያደረገብን ነው። ስደተኛውን ማገዝ የምንችልበት መንገድ ዙሪያ ለመወያየት ምርጫም ለማድረግ የፓኒጋኒ ፖሊስ ጣቢያ ስብሰባ ፈቃድ ወስደን የመሰብሰቢያ አዳራሽ ከተከራየም በኋላ መጥተው የስብሰባ ፈቃዳችንን ነጠቁን። ከዛ ወዲህ ምንም ነገር መስራት እየቻልን አይደለም። ስደተኞችንም ማገልገል አልቻልንም። በናይሮቢ የኢሬቻ በዓል በተለምዶ ሲቲ ፓርክ በሚባል ቦታ ነበር የሚከበረው። ባለፈው ዓመት በዓሉን ለማክበር በቦታው ተገኝቶ ከነበሩ ታዳሚዎች ቁጥራቸው ወደ 42 የሚሆን በኬንያ ፖሊስ ቁጥጥር ስር ውለው ከአራት ቀን በኋላ መፈታታቸው የምታወስ ነው። ሌንጮ ኤልያስ በ2014 ነው ወደ ናይሮቢ የመጣው የኢሬቻን በዓል በናይሮቢ ሲቲ ፓርክ በ2015 በሰላም ማክበሩን ተናግረው ባለፈው ዓመት ግን በበዓሉ ዕለት የኬንያ የጸጥታ ኃይሎች በትእዛዝ መጥተው በቁጥጥር ስር እንዳዋሏቸው ያስታውሳል። ሙቲ ሰደርካ ቃመን ወሊድ የግግሪ ፖሊስ ኃላፊ ፈቃዱን ተከልክለው በፖለቲካ የተከለከለው በፖለቲካ ምክንያት መሆኑን በመግለጽ ነው የነገረን። የኢትዮጵያ መንግስት ኦሮሞ እዚህ እንዲገናኝ ስለማይፈልግ እኛና ኢትዮጵያ አብረን ነው የምንሰራው። የኢትዮጵያ መንግስት ጥቅም መከበር አለበት። ስለዚህ ዛሬም ቢሆን ነገም መገናኘት እንደማንችል ነው የተነገረን በግልጽ። ባለፈው ዓመት ለእንጮን ጨምረው ከ42 በላይ ሰዎች ታስረው የነበሩ ሲሆን ከአራት ቀን በኋላ ግን ፍርድ ቤት ቀርበው እንዲለቀቁ ሆነዋል። ዘንድሮም ተመሳሳይ ስርዓት እንዳይከሰት በናይሮቢ የኦሮሞ ስደተኞች ማህበረሰብ መሪዎች የኬንያ ፖሊስን ፍቃድ ጠይቀው ነበር። የናይሮቢ ሴንትራል ፖሊስ ጣቢያ ግን ፍቃዱን ከልክሎታል። ላፊያቸው መጥተው ለእኛ የበላያችን አካል ደውለውልን እናንተ ስብሰባ እንዳላችሁ ነገሩን። እናንተ በኢትዮጵያ ያለውን ችግር እዚህም ልትፈጥሩ እንደሆነ ነው የተነገረን። ስለዚህ ነው በቁጥጥር ስር ልናውላችሁ የመጣ ነው ብለው ይዘው አሰሩን። ሲጠይቁን የነበረው ነገር ስለ መሰብሰቢያ ፈቃድ ነበር። ግን በቂ መልስ እንድን ሰጣቸው ፋታ ሲሰጡን አልነበረም። የኬንያ ፖሊስ ለማህበረሰቡ ፍቃድ ለምን እንደከለከለ ለመጠየቅ የናይሮቢ ሴንትራል ፖሊስ ጣቢያ ሄጄ ነበር። የጣቢያውን ኃላፊ ጆሴፍ ኮሜን ማግኘት አልቻለም። የቢሮቸው ጸሐፊ የሰጡንን ስልክ ቁጥር ደውለን ለማናገር ብንሞክርም የቢሮቸውን ስልክ የሚመልስ ሰው የለም። በኬንያ ያለ ማንኛውም ስደተኛ ደህንነቱን የመጠበቅ ኃላፊነት ያለበት የኬንያ ስደተኞች ጉዳይ ቢሮ ሲሆን የኦሮሞ ስደተኞች ለምን ፍቃድ እንደተከለከሉ ተጠይቀው ቢሮው ስለዚህ ጉዳይ መልስ መስጠት እንደማይችል ገልጸዋል። ሌላው ሰሞታ እየቀረበበት ያለው አካል በኬንያ ያለው የኢትዮጵያ ኤምባሲ ላይ ነው። ስደተኞቹ ኤምባሲው የኬንያ ፖሊስን ተጠቅሞ ይህን ግፊት እያደረሰ ነው በማለት በኬንያ የኢትዮጵያ ኤምባሲን ይወክሳሉ። በኤምባሲው የፐብሊክ ዲፕሎማሲና የሕዝብ ግንኙነት ባልደረባ የሆኑት አቶ ሀብታሙ ባዬ መልስ ሰጥተዋል። እንግዲህ በናይሮቢ የኢትዮጵያ ኤምባሲ ዋነኛ ተልዕኮ አለው። ይሄ ዋነኛ ተልዕኮ ምንድን ነው? አንደኛ በሁለቱ ሀገራት መካከል በኢትዮጵያና በኬንያ መካከል ያለውን የሁለትዮሽ ግንኙነት ማጠናከር ነው። በሁለተኛ ደረጃ በናይሮቢ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን አሉ። የሚያጋጥማቸውን ችግር ኤምባሲው ይፈታል እንጂ እንደዚህ አይነት ችግር የሚፈጥርበት ምንም ምክንያት የለም። እኛ እስካሁን በምናውቀው ደረጃ አሁን ያነሳኸውን የሬቻ በዓል አከባበርን በተመለከተ የኢትዮጵያ ኤምባሲ እስከሚያውቀው ድረስ በናይሮቢ ከሚኖሩ የኦሮሞ ወንድሞቻችን እንደዚህ አይነት በዓል ልናከብር ነው እና እንዲህ አይነት ድጋፍ አድርጉልን ተብሎ የቀረበ ጥያቄም የለም። ስለዚህ አሁን ይሄ አንተ የምትለው ነገር የኢትዮጵያ ኤምባሲ ወታደሮች የሉትም፣ እዚህ የፖሊስ አካላት የሉትም የጸጥታ አካላትንም ልኮ እዛ ሊያስፈራራ የሚችልበት ምንም አግራውንድ የለውም። ስለዚህ አሁን እየቀረበ ያለው ክስ መሰረተ ቢስ ነው። ለአቶ ሀብታሙ የኢትዮጵያ ኤምባሲ ጉዳዩን ለማስፈጸም የኬንያን የጸጥታ ኃይሎችን ይጠቀማል ስለተባለው ሰሞታ ስናነሳ ኬንያ ሉዓላዊት ሀገር ናት። ስለዚህ ኤምባሲው ይህንን የሚፈጽምበት ምክንያት የለውም በማለት አጣጥለዋል። አቶ ሀብታሙ ይህንም ቢሉም በ2015 አንድ ኤክስፕሬስ የተባለው የኬንያ መጽሔት ። <ýemas> ወደ ሀምሳ የሚሆኑ የኬንያ ፖሊስ አባላት ኬንያ ባለው የኢትዮጵያ ኤምባሲ በጀት ተመድቦላቸው የኢትዮጵያ ስደተኞች ላይ እርምጃ ሲወስዱ እንደነበሩ የሚያጋልጥ መረጃ አውጥቶ የነበረ መሆኑ የምታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ናይሮቢ ¿Cómo Key and i ተቀብየ የምሽቱ የጋቢና እንግዳችን ደግሞ የዛሬ አራት ስታን ጋ ረስክታን ሲያስነካው ነበር። አድማጮቻኖ በጣም ጎበዝ ስክስታቼ ነው በእውነት በቅርቡ ሰርግ አዲስ አበባ ላይ በቃ ሳስነካው ብታይ አስነ የ ው እስኪ አንድ ጊዜ ያልኝ። ለማንኛውም የዛሬ 33 አመት መሆኑ ነው የአራት አመት ልጅ ሳለ ከቤተ እስራኤል ዘር ቤተሰቦቹ በመሆኑ ወደ እስራኤል አቅንቷል። እንግዳችን ድምፃዊ ፀሐዬ ዮሐንስ ያዜመውን ዜማውን ሰብሰብ አርግኝ። አቤት ድምጽ በጣም ጥሩን። እንደ ማቀናባሪ ይፈለግላል። ይህንን ነባር ዜማ በአዲስ ቅንብር በዜማም፣ እንደዚሁም ሌሎች ኢትዮጵያውያን ነባር ዜማዎችን በአዲስ ቅንብር በመስራት በመድረክም በመጫወት በአውሮፓና በእስራኤል ከፍተኛ ተወዳጅነትን አትርፏል። ካለበት እስራኤል በስል አፈላልጋ ስለ ሙዚቃው መስታወት አደረገው አነጋግረዋለች። ድምፃዊነት ለአንተ ምን ማለት ነው በሚለው ጥያቄ ይጀምራል። የመጀመሪያ ቤቴ ነው። አባቴ እነ እናቴ ኢትዮጵያ ናቸው። ሁሉ ህጉ ሁላ እንጀራ ሲበላ መጠጥ ሲጠጣ ስነ ስርዓቱ ኢትዮጵያ ነው። ግን እዚህም ሰዎች ሲወጣ እስራኤል ነው። ለምን አካባቢ ሁላ የእኔ አካባቢ ብዙ እስራኤል ናቸው። ስለዚህ በብራች እናወራለን። ባህል፣ ህግ፣ ምናምን ሁሉን እስራኤልም ትምህርት ቤት ትምህር ያለው። ስለዚህ ግማሽ እንደዚህ ነው፣ ግማሽ እንደዚህ ነው። ይሄ ነ እኔ ነ ይሄ ነው ጊሊ። ስለዚህ ጊሊ ግማሽ ኢትዮጵያዊ ግማሽ እስራኤላዊ ማለት ነው። ምረጥ ብትባል የትኛውን ትመርጣለ? ምረጥ ቢሉኝ ትልቅ ጥያቄ ነው። ልንገረች፣ ለምን እኔ በመጀመሪያ ትምህርት ቤት ስደርስም እኔ በጣም ኢስራኤል መሆን ፈለግኩኝ። ስለዚህ እባካችሁ ዕብራይስጥ ተነጋገሩ እና አማርኛ አንናገርም። ከዚያ አስተማሪ አስተምራኝ። ከዚያ በኋላ ወደ ቤትም ለአባት ይመለናቸው ስሙ፣ እኔ አማርኛ ማውራት አልፈልግም። ራይቶቻ ምናወራ ኢስራኤል አገር ነው የመጣነ። ስለዚህ ራይቶቻ ናገር። ከዚያ በላይም የኢትዮጵያ ሙዚቃ አልሰማም። እንጀራውን ብዙ አልበላም። ዌስተርን የኢስራኤል ሀገር በብል በላን ነበርኩ። ብዙ አመት አልፎ ጎርምሽ ገባኝ። የኢትዮጵያ ህግ ገባኝ። የኔ ሩትስ የሚባል ለምን እዚህ አንዳንድ ነገር የሆነ አንድ ቦታ ነበረ፣ ቀረት ማላፊ የሚባል ወደ አስራ አምስት አመት በፊት ብዙ ሰዎች አንድ ላይ ሁኖ ለኢትዮጵያ ቤታና ከራይም አሉ። አሁን ከዚያ በፊት ለእኔ በሳቤ እኔ እስራኤል ነኝ አንዳንድ ጊዜ አንዱ ቢሰድበኝ አላገባኝም። አንድ ሰው ነው ሞኝ ሰው አለ። ግን በጣም ብዙ ሰዎች አንድ ላይ ፈርመው ኮንትራክት ፈርመው ለሀበሻ ቤታን አከራኒ ምናምን ሲሉ በዚህ ሀገር በጣም ተበሳጭ በጣም ተበሳጭ። እኔ እስራኤል ይማደለው እንደዚህ ካሉኝ እንዴት እስራኤል ይሆናለሁ? ሰው ካልፈለገ እንዴት በእሱ አካባቢ መሆን ትሆን ትችላለህ? ከዚያ በኋላ ስለ ኢትዮጵያ መጥራት ብዙ መጥራት እና ማንበብ ጀመርኩኝ። እና የኢትዮጵያን ሂስቶሪ ስለ ቴዎድሮስ ስለ ምኒሊክ በዚያ ጊዜ የነበረውን ስር ኃይለ ሥላሴ ሁሉን አንብቤ ከዚያ በላይም በጣም ብዙም መኩራት አለ። ስለ ኢትዮጵያ ግን እኔ አላወኩም። ሲሰድቡ እኮ በዚህ ሀገር በዚያ ጊዜ እንዴት ይሰድቡ ነበሩ። በአንተ አንተ ጥቁር ወደ ጁንጌል ተመለስ፣ ከዚ ጁንጌል ነው የመጣህ፣ ወደ ጁንጌል ተመለስ ይሉ ወደ ጫካ ተመለስ፣ ከጫካ ነው የመጣኸው ይሏችኋል። እኔ አላወቅኩም። እንዴት መመለስ ለነሱ አላወቅኩም። ስለ ኢትዮጵያ ስለ ኢትዮጵያ ሂስቶሪ መኮራት አልቻልኩም። እና ዛሬ አሁን ሲገባኝ፣ ዛሬ አውቃለሁ። ስር የሌለው ዛፍ ቶሎ ብሎ ይወድቃል። ዳር ዳር ልበል የትዝታ የትዝታ ነገር እስኪ ሙዚቃን መቼ ጀመርክ ጌሌ? ስምንት ዓመት በፊት ረጌ ባንድ እጫወት ነበርኩኝ። በእንግሊዝኛ ዘፍ ነበርኩ። መጀመሪያ ዘፈን በጣም የወደድኩት የሙሉቀን መለሰ ዘፈን ነበር። ተነሽከል ይብላ የሚባል ዘፈን በጣም ደስ የሚል ዘፈን አሁን ይህን በዘፈን አንድ ፓርትነር ነበረ ጓደኛ ናሱ ረጌ እንስራ ነበር እና እባክህ ይህን ዘፈን እናድርገው፣ እስኪ እንሞክረው አልኩት። እሱ ያለኝ እና በረጌ ስታይል አደርግ ነው። ይሄ መጀመሪያ ጊዜ በአማርኛ በአማረኛ የምንዘፈን ያንን ዘፈን ነበር ትስምኛለች አማርኛ በጣም ጥሩ ማደረስ ግን ሞከራለሁ ብዬ ሞከርኩ። ሀበሻው፣ ነጩም፣ ሁሎቹ በጣም ወደዱት። ስለዚህ ቀስ ብዬ ደግሞ ደሞ አማርኛ መስራት ጀመርኩኝ። ሰባት ስምንት ዓመት በፊት ዘጠና ፐርሰንት የፋንክ ጄዝ፣ ብሉዝ፣ ሬጌ ሰማ ነበርኩኝ እና ትንሽ አማርኛ ብዙ አልነካውም ግን ዛሬ ይህን አማርኛ ሙዚቃ ስሰማ እና ስዘፍነው በጣም ሰው ወደ ቤቱ ሲመለስ እንደዚህ ነው የኔ ልብ የሚያስብ። ወደ ቤቴ ወደ እውነት ቤቴ ተመለስኩ። እነዚህን ዘፈኖች ያንተ ተመልካቾች ወይም ያንተ አድማጮች ኢትዮጵያውያንም ደግሞ በጣም በርካታ እስራኤላውያንም ናቸው አይደል? አዎ አዎ፣ በኢትዮጵያ ብቻ ማደር ይስራል። ብቻ ማደር ፈረንሳይ ይስሟል። አንዳንድ ጊዜ በዩኬ በኢንግላንድ በጣም ትልቅ ማጋዚን። አዲስ ዘፈን አወጣሁኝ፣ ሰላም የሚባል በአማርኛ ነው እና ቪዲዮ ኢትዮጵያ ሂጅ፣ ቪዲዮ ቀረጽ እዚያ ሙዚቃ ቪዲዮ። ያነ ማጋዚን ክላሽ ማጋዚን የሚባል ነው፣ በጣም ትልቅ ማጋዚን ነው ዩኬ። እሱም ፓብሊሽ አደረገ ለሙዚቃው ለዘፈኑ። ፈረንሳይም ይሰማል ጀርማን ይሰማል ወደ ኮንሰርት ሲመጡ ሰማንያ ፐርሰንት ነጮች ናቸው እና ሀያ ፐርሰንት ሀበሻ ናቸው ያሽ ቃል አማርኛ ዘፈን ግን ብዙ ነጭ ይመጣል እና ይሰማል ሙዚቃውን በጣም ያስደስተኛል ፓሪስ ኮንሰርት ነበረ እዚያ ክራኮቭ ፖላንድ ኮንሰርት ነበረ እና ስፔን ጊብራልታር የሚባል ቦታ እዚያም ኮንሰርት ነበረ። ኢትዮጵያ ሄደ የመዝፈን እድሉ ገጥሞ ያውቃል? ኢትዮጵያ መጀመሪያ የሄድኩኝ በዚህ አመት በአምስተኛው ወር ኢትዮጵያ ነበርኩኝ፣ ሁለት ሳምንት መጀመሪያ ጊዜ ወደስ በእኔ በአራት አመት የኢትዮጵያን ለቀኳል። ሰላሳ ሶስት አመት ላ ተወለድኩት ጎንደር ነው የነበረ። ጎንደር አካባቢ ደባርቅ የሚባል ቦታ ወደ ጎንደር መመለስ በጣም ፈለግኩኝ፣ ግን ጊዜ አልነበረም። ለምን ብዙ ኮንሰርት በዚያ ጊዜ ገባ እና ስለዚህ መመለስ ወደ እስራኤል ተመለስኩኝ። አለመንኩኝ፣ ግን እንደ ቤቴ ነበር። ሁሉ ደና ነበር። ብዙ ካልቸር አለ። ብዙ ሙዚቅ ሙዚቀኛ አገኘውኝ እና መብሉ በጣም ጥሩ ነው። መብሉ ወደድከው? ጥሩ ነው። በጣም ወደድከው። የትኛውን ወደድክ? መጀመሪያ እኔ እንጀራ እና ሽሮ ወዳለው። በጣም እዚያ በላይ ድንች በላው፣ ክክ በላው፣ ጥስ በላ። ሁሉ ይጥማል፣ ሁሉ ይጥማል። ከዚህ ሀገር ሀገር እንደ እንደ ሳብሳ ማርጊኝ የተሰኘው የፀሐዬ ዮሐንስ ሙዚቃ ነው። ፀሐዬ ዮሐንስን አግኝተኸዋል? ሳብሳ ማርጊኝ መጀመሪያ ያየሁት በዩቲዩብ ነው እና ፀሀ ዮሐንስ ሳየው፣ ሲደንስ፣ ሲስቅ፣ ሲዘፍን ኤነርጂ አለው በጣም ትልቅ ኤነርጂ አለው። በጣም ወደድኩት። እሱን ነው የወደድኩት ዘፈን፣ ዘፈኑን ሲዘፍን እንዴት ነው የሚዳንስ፣ እንዴት ነው ወደ ካሜራ የሚያይ ሁሉን በጣም ወደድኩት። ስለዚህ ነው መጀመሪያ ነገር ይህን ዘፈን ማድረግ አለብህ ያልኩት። በእኔ ኮንሰርት ሁልጊዜ እዳንሳለሁ፣ ዘፍነናለሁ፣ ጊዜ እስቃለሁ፣ ኤነርጂ ነው እና እኔ ያላወቅኩም ግን ነዋ ደበበ እዚህ ሀገር መጣን፣ ተገናኘን። ነዋ ነጻፈው ይህን ያወቅሁት። ከዚያ በኋላ ለጓደኞቼ ይንዘፈን ባካቸው እንስራ አልኳቸው። በጣም በጣም ወደዱት። በዚያ ጊዜ በርሊን ሴሽን የሚባል ሌበል መጡ፣ ወደ ኢስራኤል ሀገር መጡ እና እነሱ ላይቭ አኩስቲክ ቪዲዮ ያደርገዋል ሰንሆቾት የሚባለው ስራ ነው እና ጊዜ ቀረ። እነሱ በል ሌላ ዘፈን አለ፣ ዝም ብለን እናን በቪዲዮ እናደርገው በቪዲዮ እንቅረጸው እና ጥሩ ከወጣ በሎሽ ያልኳቸው እና ያን ንሳብ ንሳም እንዲያው ሪሀርሰል አላርግንም ምንም አላርግንም፣ በል አንድ ጊዜ ቀዳ ነው ቪዲዮ ወጣ። ብዙ ብዙ ብዙ ሰው ላይክ አረገ፣ ላብ አረገ፣ ሼር አረገ እና ለእኔ በጣም ደስታ ሰጠኝ። ደህና ነህ ሰው ይወድሃል ምናምን። ይሄ ዘፈኑ ፊርማ ሰጠኝ። ይህ ሙዚቃ አማርኛ መዝፈን ትችላለህ። ተቀበልነው። እንግዲህ የዛሬው የጋቢና የዋይ ጉዟችን በዚህ ይጠናቀቃል። የነገ ጊሊ ያለው ሁለተኛው ክፍል ይቀጥላል ይቀጥላል ሳብ ሳማርግኝ ነው። ዛሬ የእለቱ ዘፈን ኖክ ዛሬ ተመስ ብሎኛል ያለው ትገርምሻል። ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜ የተከታተሉ አስተያየቶቻችሁን ስጡን። በሰላም በጤና ያገናኘን እያልን ሰናበታቸው። ስናስተናግዳቸው ያመሸኑ ሄኖክ ሰማ ግዜርና እኔም መስታወት አራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። ሙዚቃውን በመምረጥ ዲጄ ፋትሱ። ጉዟቸው የሰመረ ይሁን እያልን ሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።